ብሔራዊ ምርጫ ቦርድ በሶማሌና ሐረሪ ክልሎች እንዲሁም በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የምዕራብ ኦሮሞ ዞም ኦሞ ዞን መስከረም 20 ለሚካሄደው ምርጫ የመራጮች ምዝገባ መጀመሩን አስታወቀ። በመስከረም ሃያው ምርጫ አብዛኛው መራጭና ተወዳዳሪ በሚገኝበት የሶማሌ ክልል የሚወዳደረው ኢዜማ በምርጫ ቦርድ ላይ ያሉትን ቅሬታዎች አቅርበዋል። ፓርቲው ባቀረበው አቤቱታ አስቀድሞ የተበተኑ የምርጫ ካርዶችን ዋጋ ለማሳጣት አዲስ የምርጫ ካርድ እንዲታተም፣ የምርጫ አስፈጻሚዎች ገለልተኝነታቸው እንዲረጋገጥ፣ ሁለት ተጨማሪ ምርጫ ጣቢያዎች እንዲ ጨመሩ የሚሉና በአጠቃላይ ስምንት ቅሬታዎችን አቅርቧል። ምርጫ ቦርድ ቅሬታዎቹ አስቀድሞ እንዳልደረሱት አስታውቋል። አዲስ ቸኮል ዝርዝሩን ያሰማናል። ብሔራዊ ምርጫ ቦርድ የሰኔ 15ቱ ምርጫ ባልተካሄደባቸውና አሁን ምርጫው ለማካሄድ ምቹ ሁኔታ አለባቸው በተባሉ ሶስት ክልሎች የመራጮች ምዝገባ መጀመሩን አስታወቀ። በሶማሌና ሀረሪ ክልሎች እንዲሁም በደቡብ ክልል የምዕራብ ኦሞ ዞን በዛሬው ዕለት ምርጫ መጀመሩን የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ለአሜሪካ ድምጽ አስታውቀዋል። በሶማሌ ክልል የመራጮች ምዝገባ ከተቋረጠባቸው 14 የምርጫ ክልሎች በሰባቱ እንዲሁም በአምስቱ የምዕራብ ኦሞ ዞን የምርጫ ክልሎችና በሀረሪ ክልል የመራጮች ምዝገባ ከዛሬ ጀምሮ ይካሄዳል ብለዋል። ለምሳሌ ሀረሪ ላይ የምናደርገው የመራጮች ምዝገባ በጀጎል ዙሪያ ነው ከዛሬ ጀምረን ለሚቀጥሉት አስር ቀናት የመረጩ ምዝገባ እናደርጋለን። በድጋሚ ነው የሚከናወነ በጀጎድ ውስጥ ባለችው ምርጫ ክልላችን ግን የመዘጋገብ ችግር ስለሌለ የመራጮች ምዝገባ ያን ጊዜ በተካሄደው መሰረት ይቀጥልና አሁን ግን ተጨማሪ አምስት ቀን ሰተናል ከቋቅሚ ያን ጀምሮ ተጨማሪ ምዝገባ ያን ያመለጣቸው ካሉ የማጠናቀቂያ ና የማሟያ ብቻ ነው የምትሆ ነው ማለት ነው። ሌላኛው ሶማሌ ክልል ነው። ሶማሌ ክልል ላይ የመራጮች ምዝገባ ስናካሄድ ቆይተን አቤቱታዎች መኖራቸው የተነሳ ወደ አስራ አራት የሚጠጉ ምርጫ ክልሎች ላይ የመራጮች ምዝገባን አቋርጠን ነበረ። ምክንያቱም አቤቱታዎቹ መጣራት ስለነበረባቸው፣ ከዛሬ ጀምሮ በሶማሌ ክልል ሰባት ምርጫ ክልሎች ላይ የመራጮች ምዝገባን ድጋሚ እናደርጋለን ማለት ነው። ሌሎች ግን ደግሞ ጠሪ ኮሚቴው ማነው ቡድኑ አይቷቸው ችግር የለባቸውም ያላቸው የቀሩት ላይ ደግሞ ተቋርጦ ስለነበረ ሽፍጭ መጨረሻዎቹን አምስት ቀናት ደግሞ ማሟያ እናደርጋለን ማለት ነው። እነዚህ እንግዲህ አስራ አራቱ የሶማሌ ክልል ላይ ያቋረጥንባቸው ምርጫ ክልሎች ናቸው ማለት ነው። አሁን የምናደርግበት ከዛ ውጭ ያለን ደቡብ ብሄር ብሄረሰቦችና ህዝቦች ላይ ምዕራብ ኦሞ ዞን ወደ ሰባ ምናምን የሚጠጉ ምርጫ ጣቢያዎች ላይ በህገወጥ መልኩ መልኩ ምርጫ መራጮች መዝገባ ተከናውነዋል። ከቦርዱ እውቅና ውጭ ብለን ኢንቫሊድ ያደረግናቸው ወይም ህገወጥ ናቸው ያልናቸው የመራጮች መዝገባ ነበሩ። በእነሱ ምርጫ ክልሎች ላይ ሆን ምርጫ እናደርጋለን። አንዱ ዞን ነች ምዕራብ ኦሞ እዲያው በውስጡ አምስት ምርጫ ክልሎች አሏት። እዛ ላይ እናደርጋለን። በሶማሌ ክልል የምርጫ ቦርድ ጽፈት ቤት የፖለቲካ ጉዳዮችና የምርጫ ኦፕሬሽን መምሪያ ኃላፊ አቶ ሱልጣን ሀሰን ዛሬ በጅጅጋ ለጋዜጠኞች በሰጡት መግለጫም በክልሉ የመራጮች ምዝገባ መጀመሩን አረጋግጠዋል። በሐረሪ ክልልም ምዝገባው መጀመሩን ያገኘነው መረጃ ያመለክታል። ከሶስቱ ክልሎች ባሻገር በልዩ ልዩ ምክንያቶች የሰኔ አስራ አምስቱ ምርጫ ያልተካሄደባቸው የቤኒሻንጉል ጉሙዝ የምዕራብ ኦሮሚያና በአማራ ክልል የሰሜን ሸዋ ዞን በመስከረም ሀያ ምርጫ ሊካሄድባቸው ይችል እንደሆነ ከአሜሪካ ድምፅ ጥያቄ የቀረበላቸው ሶሊያና ሽመልስ በልዩ ሁኔታ ታይተው ውሳኔ ካልተሰጠባቸው በስተቀር በምርጫ መርሃ ግብሩ መሰረት ዛሬ መራጮች ምዝገባ ያልተጀመረበት አካባቢ ለመስከረም ሀያ ምርጫ የመድረስ እድሉ ጠባብ ነው ብለዋል። ባለፈው ሳምንት የቤኒሻንጉል ጉሙዝ የጸጥታ ኮማንድ ፖስት ሰብሳቢ ጀኔራል አስራዳ ኔሮ የቤኒሻንጉል ጉሙዝ ጸጥታን በማረጋገጥ ለመስከረም ሀያ ምርጫ እንዲደርስ ጥረት እንደሚያደርጉ ተናግረው ነበር። ለክልል ምክር ቤት ምርጫ የሚካሄድባቸው ምርጫ ክልሎችን ሳይጨምር ከህዝብ ተወካዮች ምክር ቤት ወንበሮች መካከል በሶማሌ ክልል ሀያ ሶስት በሐረሪ ሁለት እንዲሁም በደቡብ ክልል ምዕራብ ኦሞ ዞን አምስት ምርጫ ክልሎች ሲኖሩ አብላጭ የምርጫ ውድድር በሚካሄድበት የሶማሌ ክልል እየተወዳደሩ ካሉ ፓርቲዎች አንዱ የሆነው ኢዜማ ምርጫ ቦርድ እንዲያስተካክል የሚፈልጋቸውን ጥያቄዎች በደብዳቤ አቅርበዋል። ሶማሌ ክልል የኢዜማ የምርጫ አስተባባሪ ሆኑት አቶ ጥላውን መልኬ እንዳስተካክሉ የሚፈልጓቸው ዋና ዋና ነጥቦች አንስተዋል። የምራጭ ምዝገባ ከበፊቱ ምዝገባ ቁሳቁሶች ጋ በማይመሳሰል መልኩ ምዝገባ እንዲጀመር ከዚህ በፊት የነበሩ የክልል የዞን የከተማ አስተዳደርና የወረዳ የምርጫ አስፈጻሚዎች አካላት በህግ ርምጃ እንዲወሰድባቸው ነው። በአዲስ እንዲጠቁስል እንድጠየቅ ነው። አሁንም ድጋሚ ተመሳሳይ ችግር እንዳይከሰት በምርጫ አስፈጻሚ መዋቅር ውስጥ የተቀጠሩ ሰዎች በክልሉ ውስጥ ከሚንቀሳቀሱ የተፎካካሪ ፓርቲዎች ጋር ምክክር እንዲደረግ ጠይቅ ነው። አራተኛ መራጮች ምዝገባ ሲጀመር የሁሉም የተፎካካሪ ፓርቲ ታዛቢዎች በቦታው እንዲገኙ ድል እንዲፈጠር። ሦስተኛ ከዚህ በፊት ለብሔራዊ ምርጫ ቦርድ ያቀረብነው ቅሬታ መሰረት በአግባቡና በህዝቡ አሰፋፈር እና የምርጫ ጣቢያ ያልተቋቋመላቸው ቦታዎች ፌርፌር ምርጫ ክልል እና ሽላቦ ምርጫ ክልል የምርጫ ጣቢያዎች እንዲቋቋምላቸው እና በህዝብ ጥያቄ መሰረት ምላሽ እንዲሰጥበት ነው። አቶ ጥላሁን ጥያቄዎቹን አስቀድምን ለምርጫ ቦርድ አቅርበን ምላሽ አላገኘንም ቢሉም የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶልያና ሽመልስ ግን ጥያቄዎቹ ከዚህ በፊት እንዳልደረሷቸው ይናገራሉ። የተነሱ ጥያቄዎችን በተመለከተም አዲስ ካርድ እንደማይታተም ሆኖም በአዲስ መልኩ ምዝገባ እንደሚካሄድ እና ይህም በድሮ ካርድ ምርጫ ማካሄድ የሚቻልበትን እድል እንደሚዘጋ አስታውቀዋል። ሆኖ ምንድነው እንደ አዲስ ምዝገባ የሚካሄድባቸው ላይ እንዳለ አዲስ የመራጮች ምዝገባ ቁሳቁስ አሰራጭተናል። እንኳን ለመራጮች ምዝገባ ቀርቶ ለስልጠናው ራሱ ለምናሰለጥናቸው ሰዎችን ቁሳቁስ አሰራጭተናል። ስለዚህ አዲስ ካርዶችን እንደ አዲስ መሰራጨት አለባቸው የሚለው በጣም ኦቪየስ ነው። አዲስ ካርድ ካልሰጠን በድሮ ካርድ መቼም ሰው ሊመርጥ አይችልም። አዲስ የመራጮች ምዝገባ የሚባለውም አላማውም ራሱ እሱ ስለሆነ ማለት ነው። በመላ ሀገሪቱ አንድ አይነት ካርድ አሁን የነሱ ጥያቄ አስቀድሞ የተበተነ ስላለ በድሮ ካርድ ሰዎቹ ድጋሚ ሊመርጡ የሚችሉበት እድል ስላለ እሱ አይደለም ሊኖር አይችልም። ምክንያቱም የድሮን መዝገብ ከተበሰብከው የድሮን ካርድ ይዞ የመጣ ሰው መዝገብ ላይ ስሙ ሲፈለግ የትኛው መዝገብ ላይ ይገኛል? እሱ ነው አይደለም ምክንያቱም ቀሪ ያለው ሁልካርድ ሁል ጊዜ ቀሪ ያለው የምርጫ አስፈጻሚዎችን በተመለከተም የመንግስት ሰራተኞች ሁሉ ገለልተኛ አይደሉም ብሎ ለመወሰን አስቸጋሪ ነው ብለዋል ሶሊያና ሽመልስ። አጣሪ ቡድኑም በዚህ እንደተስማሙ ነው የገለጹት። ሆኖም በሶማሌ ክልል ምርጫ አስፈጻሚዎችን ተስማምተው መስጠት ላይ ችግር እንዳጋጠማቸው ነው የኮሚኒኬሽን ዳይሬክቶር የሚገልጹት። ፖለቲካ ፓርቲዎች ገለልተኛ ነው የምትሉት ሪኮመንድ አድርጉ ስጡን ብለን ጠይቀናል። ከዛ በተጨማሪም ደግሞ በምትንቀሳቀሱበት ክልል ደግሞ ያላችሁ ፓርቲዎች ደግሞ በጋራ ምክር ቤታችሁ አማካኝነት አንድ ላይ ሆናችሁ አስፈጻሚዎችን እነዚህ እነዚህ አስፈጻሚዎች ቢያስፈጽሙ ሪኮመንድ እናደርጋለን ሁላችን የምንተማመንባቸው ናችሁ ብላችሁ ስጡንም ብለን ከደቡብ ክልል ያናግኝተናል። ከዚህ ፊት አማራ ክልል ያናግኝተናል። ኦሮሚያ ላይም እንደዚህ አግኝተን በተለይ በሰኔ ስለ አራቱ ምርጫል ሶማሌ ክልል ላይ እሱ ማግኘት አልቻለም። ፓርቲዎቹ ራሳቸው የጋራ ምክር ቤት ውስጥ ሆልናል ተስማምተ መምረጥ ስላልቻለን ቦርዱ የሚወስነው ውሳኔ በእኛ በኩል በዚህ ጋር በስምምነት እነዚህ ናቸው አስፈጻሚዎች የምንለው የለንም ነው ብለው ያሉት በደብዳቤ የመራጮች ምዝገባ መርሃ ግብርን ፓርቲዎች አስቀድመው እንዲያውቁ ስለተደረገ የመራጮች ምዝገባ በሚካሄድበት ጊዜ ፓርቲዎቹ መገኘት ይችላሉ ብለዋል። የታዛቢ መታወቂያ ከፈለጉ እንሰጣለን ብለዋል የኮሚኒኬሽን ዳይሬክተሯ በፈርፈር ና ሽላቡ አዲስ ምርጫ ክልል መክፈትን በተመለከተ ከዚህ በፊት የደረሰ ጥቆማ እንደሌለ ና ከዚህ በኋላም አዲስ የሚከፈት ምር የኢትዮጵያ ጣቢያ እንደማይኖር ሶሊያና ሽመልስ ተናግረዋል። ኢዜማ በእጩዎቹ ላይ የሚደርሰውን ጫናና በክልል የጋራ ምክር ቤት አለመካሰቱን በተመለከተ ያቀረበው ቅሬታ እንዳልደረሳቸው ሶሊያና ሽመልስ ተናግረዋል። በዚህ ረገድ ኦብነግ ቅሬታ አቅርቦ እንደታየለት ያስታወቁት የኮሚኒኬሽን ዳይሬክተሯ ከኢዜማ ግን እስካሁን የቀረበ ቅሬታ አልነበረም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ